የድረገጽ ወይም ኢንተርኔት አገልግሎት በዓለማችን ከመቼም ጊዜ በበለጠ በዕለት ተዕለት ሕይወታችን ለጥቅም የዋለበት ዘመን ላይ ነው የምንገኘው። ስራችን እንሰራበታለን፣ ግብይት እንፈጽማለን፣ ለመዝናኛ ወይም ለጨዋታ እንዲሁም ከቤተሰቦቻችንና ጓደኞቻችን ጋር መረጃዎችን ለመለዋወጥ እንጠቀምበታለን። በተቃራኒው በርካታ አውስትራሊያውያን በድረገጽ ወይም ኦንላይን ለሚፈጸሙ ማጭበርበሮች ከመቼውም ጊዜ በበለጠ የተጋለጡበት ዘመን ላይ ነው የምንገኘው። የአውስትራሊያ መንግስት አጀንዳ የሆነውና ስቴይ ስማርት ኦንላይን ዊክ ወይም ደግሞ የድረገጽን አገልግሎት ሲጠቀሙ በብልሃት ያደርጉት በሚል የተሰየመው ሳምንት ተጠቃሚዎች ተጨማሪ ጥንቃቄን እንዲያደርጉ የሚያሳስብ ወይም የሚያስታውስ ነው። የአውስትራሊያ ኮምፒቲሽንን ኮንሲውመር ኮሚሽን አመታዊ ሪፖርት እንደሚያሳየው ከሆነ በ2016 ዓመተ ምህረት ብቻ በድረገጽ ወይም በኦንላይን የተጨበረበሩ ሰዎች ቁጥር በ47 በመቶ መጨመሩን ነው። ይህ በገንዘብ ሲሰላም አውስትራሊያውያን 300 ሚሊየን ዶላሮችን አጥተዋል። በዚህ የማጭበርበር ወጥመድ ውስጥ የወደቁት ዜጎችን የእድሜ ክልል ስንመለከትም አብዛኛዎቹ 55ና ከዚያ በላይ ያሉት ናቸው። የድረገጽ ወንጀሎች በየዕለቱ ቁጥራቸው በመጨመሩም ጉዳዩ የመንግስትም ጉዳይ ሆኗል። መንግስት ህብረተሰቡን ለመጠበቅ የግንዛቤ ማስጨበጫ ፕሮግራሞችንም በመስራት ላይ ይገኛል። በኢንተርፖል መረጃ መሰረትም ሁለት አይነት የድረገጽ ጥቃቶች ያሉ ሲሆን የመጀመሪያው ከፍተኛ የሚባል ደረጃ የተሰጠው ሲሆን የኮምፒውተሮች ፕሮግራሞችና ሶፍትዌሮች ላይ ያነጣጠረ ነው። ሁለተኛው የሳይበር ጥቃት ወንጀል ሲሆን በታዳጊ ህጻናት ላይ የሚሰሩ ወንጀሎችን፣ የአሸባሪነት መረጃዎችን በኢንተርኔት ማሰራጨትን የሚያካትት ነው። የእስያና ፓሲፊክ የኢንፎርሜሽን ሴኪሪቲ ቴክኒካል ዳይሬክተር የሆኑት ሪቻርድ ዴቪስ እንደሚሉት ከሆነ የሳይበር ጥቃቶች በአብዛኛው የሚጀምሩት የሰዎችን ስነ ልቡና በመጠምዘዝ ወይም በአግባቡ እንዳያስቡ በማድረግ ነው። እንደ ሚስተር ዴቪስ አባባል ከሆነ አንዳንድ ጊዜም ቀላልና ቀጥተኛ የሆኑ ታሪኮች ሰዎችን በቀላሉ ሊያታልሉና ሊያሞኙ ይችላሉ። Basic scams. They call them one of them the love scam, where um, someone uh, pretends to be a boyfriend, effectively, um, and then requests money, and then quite often the individual can get sucked into it. <laughs> በዚህ ሁኔታ ውስጥ ሰጥመው እንዲቀሩ ማድረግም ሲሆን ከዚያም ተጠቂዎቹ ቀስ በቀስ ገንዘብን እያወጡ መስጠት ይጀምራሉ። አንዳንዴም ቁጥሩ በመቶዎችና በሺዎች ሊቆጠር ይችላል። ባለፈው ግንቦት ወር በዚህ ሁኔታ የተጭበረበረው ገንዘብ በዓለም ዙሪያ በርካቶችን አዳርሷል። ሂደቱም ዋና ክራይ ወይም መያዣ በመጠየቅ ገንዘብን ማግኘት በመባል ይታወቃል። አውስትራሊያን ጨምሮ 150 አገሮችን ሰለባ አድርጓል። የሜልበርን ሳይበር ሴኪሪቲ ማዕከል ዳይሬክተር የሆኑት ስታት ፊልስቲንኪ እንደሚሉት someone would in encrypt all your documents, all your family photos, then ask some uh, not very high amount of money to decrypt it and get it back to you. a lot of people, they, they would pay it because entire family history could be wiped out. <laughs> እያለም በቅድሚያ በጥቂቱ ከዚያም ከፍተኛ የሆነ ገንዘብን ይጠይቆታል። ይኸውም የተደበቁትን ዶክመንቶች እንደገና እንዲያገኙ በማለት ሰበብ፣ በርካቶች ለዚህ ወጥመድ ገንዘብን ከፍለዋል። ምክንያቱም የአጠቃላይ የቤተሰባቸውን ፎቶግራፎችና ታሪክን እንዳይጠፋባቸው ስለሚሰጉ እንደ ስታት ፊሊስቲንኪ አባባል ከሆነ እንደዚህ አይነት ማጭበርበሮችን ለመለየት የግል ግንዛቤን ወይም አስተሳሰብን መጠቀም ግድ ይላል። የወቅቱ የሳይበር ሴኪሪቲ ሚኒስትር ዳንቲያን እንደሚሉት ዋናክራይ በመባል የሚታወቀውና መያዣን በመጠየቅ ገንዘብን የመውሰድ ወንጀል ለብዙዎች ማስጠንቀቂያ ነው። Uh, and my hope is that what it will lead to is more urgency and more focus from departmental heads and agency heads at the government level, from boardrooms at the business level, and from individuals and families of the need to make sure you're doing everything you can to keep yourself cyber secure. <laughs> ተስፋይም ከዲፓርትመንቱም ሆነ ድርጅቶች አፋጣኝ ትኩረት ሊሰጠው ይገባል የሚል ነው። በመንግስት፣ በንግድ ተቋማት፣ በግለሰቦች፣ በቤተሰቦች፣ ሁሉም ከእንዲህ አይነት ጥቃት ነፃ መሆናቸውን ማረጋገጥ ይኖርባቸዋል። በሚሊዮን የሚቆጠሩ የክሬዲት ካርዶች በየዕለቱ ለጥቅም ይውላሉ። የአውስትራሊያ የክፍያዎች ኔትወርክ ሪፖርት ባሳየው መረጃ መሰረትም 75 በመቶ የሚሆነው የክሬዲት ካርድ ማጭበርበሮች የተከናወኑት በድረገጽ ወይም ኦንላይን ግብይቶች ነው። የኔትወርኩ ዋና ዳይሬክተር ዶክተር ሌይላ ፎሪ እንዳሉት የካርዶቹ ባለቤቶች አነስተኛም ሆነ ከፍተኛ ክፍያዎችን በሚፈጽሙበት ጊዜ ጥንቃቄ መውሰድ ይኖርባቸዋል። ት ሰ ስ ት ፍራድስተርስ ቴክ ስማል አማንትስ ን ንስ ታም ካስተምርስ ን ን ር ስማል አማት ን ልስ ን የምናየው ነገር ምንድን ነው? በቅድሚያ የሚወስዱት አነስተኛ የሆነ መጠን ያለውን ገንዘብ ነው። ከዚያም በየጊዜው መጠኑን እየጨመሩ ይሄዳሉ። ስለሆነም ደንበኞች በእርግጥ ማድረግ የሚገባቸው አነስተኛ የሆነ ገንዘብ ግን ደግሞ የማያውቁት ወጪ ካዩ መጠንቀቅ ይኖርባቸዋል። ሪቻርድ ዴቪስ እንደሚሉት ከሆነ የሳይበር ሴኪሪቲን በተመለከተ ግንዛቤን ለማስጨበጥ ከንግድ ተቋማት ጋር እየሰሩ መሆናቸውን ነው። ይህም ግለሰቦች ያልታወቁና አጠራጣሪ ኢሜይሎችን ሲቀበሉ መጠራጠር ይኖርባቸዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።